እግዚአብሔርን እናመሰግናለን። ዛሬ የምንመለከተው የመልእክታችን ርዕስ የተመሰረተው በትንቢተ ኢሳያስ ምዕራፍ 53 ከቁጥር አራት እስከ አምስት ላይ ነው። በዚህ በስላይዱ ላይ እንደምትመለከቱት ርዕሴ የጌታችን ስቃይ ምክንያቶች የሚል ነው። አንዳንድ ጊዜ ስለ ክርስትና እምነት ስንሰማ የማይገቡን ነገሮች ሊኖሩ ይችላሉ እና በእርግጥ የእግዚአብሔር ቃል በጣም ድብቅ ስለሆነ አይደለም። ግን ቁጭ ብለን ልናስብባቸው የሚገቡ ብዙ ነገሮች አሉ እና ከነዚህ ነገሮች አንዱ መጽሐፍ ቅዱስ ላይ በጣም ታላቅ በጣም ግሩም ስለ ጌታ ኢየሱስ ክርስቶስ ከሰባት መቶ ዓመት በፊት ከመፈጸሙ በፊት ወደ ምድር ከመምጣቱ በፊት የተነገረ ኢሳያስ 53 ነው እና ቁጥሮቹ እንደዚህ ነው የሚሉት። ቁጥር አራትና አምስት በእውነት ደዌያችንን ተቀበለ ህማማችንንም ተሸክሟል። እኛ ግን እንደተመታ፣ በእግዚአብሔርም እንደተቀሰፈ፣ እንደተቸገረም ቆጠር ነው። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእሱ ላይ ነበረ፣ በእሱም ቁስል እኛ ተፈወስን ይላሉ። እነዚህ ሁለት ቁጥሮች ናቸው እንደምታዩት እና በጣም አስገራሚ ቁጥሮች ናቸው። እዚህ ስላይዱ ላይ አሁንም እንደምታዩት ይሄ ትንቢት የተነገረው ጌታ ኢየሱስ ወደ ምድር ከመምጣቱ ከሰባት መቶ ዓመት በፊት ነው ግን እነዚህ 12 ቁጥሮች ውስጥ ትንቢተ ኢሳይያስ 53 ላይ የተነገሩት 12 ቁጥሮች ውስጥ አንዲትም ሳትቀር ጌታ ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ጊዜ ተፈጽሟል እና በእርግጥ ቁጥር 1፣ 2ና 3 ላይ የሚታዩት ነገሮች ገና መስቀል ላይ ከመሰቀሉ በፊት ያለውን ነገር ነው የሚናገሩት እና አንድም ነገር ሳይቀር በጌታ በኢየሱስ ሕይወት እነዚህ ነገሮች ተፈጽመዋል። አሁን እዚህ ጋር ያስቀመጥኩት ነገር አለ። መጽሐፍ ቅዱስ ውስጥ ያሉ ሀሳቦች በሙሉ ለሁሉም ሰው ግልጽ ያልሆኑ፣ ለመረዳት አስቸጋሪ የሚመስሉ አንዳንድ ነገሮች አሉባቸው። ግን መሰረታዊ በሆኑ እውነቶች ላይ መጽሐፍ ቅዱስ በጣም ግልጽ ነው ለምሳሌ ደህንነትን በተመለከተ የክርስትና እውነቶችን አካሄድ በተመለከተ መጽሐፍ ቅዱስ ምንም የሚያወዛግብ ነገር የለውም። በጣም ግልጽ ከግልጽም በላይ ግልጽ ነው እና እዚህ ጋር እንዳውም ያልኩት ምንድን ነው? ትሁት አይምሮ ላለው ሰው እውነትን ለመቀበል ዝግጁና ፈቃደኛ ለሆነ ሰው የእግዚአብሔር ቃል በግልጽነት ሁሉን ነገሮች ግልጽ አድርጎ ያስተምረናል። እንዲያውም እግዚአብሔር መንፈሱን እንዲያስተምርለት ራሱን ለሚሰጥ ሰው እግዚአብሔር ያስተምረኝ ዘንድ እፈልጋለሁ ብሎ ከእግዚአብሔር ለመማር የሚፈልግ ሰው በሙሉ በእግዚአብሔር ይማራል። አይምሮው ይበራለታል። የእግዚአብሔርን እውነቶችና ታላላቅ ተአምራቶችን ማየት ይችላል። እንግዲህ አሁን የምንመለከተው ይሄ ቃል እነዚህን ነገሮች የያዘ በመሆኑ ጌታ ኢየሱስ ክርስቶስ ላይ የተፈጸመውን ነገር እንዴት ነው የምንረዳው? የጌታችን ስቃይ ምክንያቶች ምንድናቸው? የሚሉትን ነገሮች በደንብ ያብራራልናል። እና ይሄ ጸሐፊ ነቢዩ ሲናገር ቁጥር አራት ላይ የመጀመሪያው ቃል ራሱ በጣም አስደናቂ ነው። ምክንያቱን ምንድን ነው ብሎ የጀመረው በእውነት ብሎ ነው የጀመረው። እና ይሄ ጥርጥር ያለው ነገር አይደለም፣ ሰዋዊ ግምት ወይም ደግሞ ሰዋዊ አመለካከት ላይ የተመሰረተ አይደለም። በእግዚአብሔር እቅድ፣ በእግዚአብሔር ፈቃድ፣ በእግዚአብሔር ዓላማ ላይ የተመሰረተ ነው እና እውነት ነው በማለት ነው የሚናገረው። በእርግጥ የእንግሊዝኛው ምን ይለዋል? ሹርሊ ብሎ ነው የሚናገረው። እርግጠኛ ነው የተረጋገጠ ነገር ነው ይሄ አሁን የሚነገረው ትንቢት እና የሚመጣው መሲህ የሚያልፍበት መንገድ እና ምክንያቶቹ ሁሉ እዚህ ጋር በትክክል ተዘርዝረዋል ነው የሚለው። እና አሁን የጌታችንን ስቃይ ምክንያቶች ለማየት ነው የምንመጣው። ስለዚህ የመጀመሪያው ነጥቤ ላይ እኔ ያስቀመጥኩት ሰዎች ራሱ ለሚሰቃዩት ስቃይ ምንድን ነው የሰዎች አመለካከት ወይም ደግሞ ሰዎች ለሰዎች ስቃይ የሚሰጡት መግለጫ ምንድን ነው የሚለውን በመጠኑ እናይና ከዛ ወደ ጌታችን ስቃይ እና ወደ ተሰጠው ትርጉም፣ ቀጥሎ ደግሞ ጌታችን ለምን ተሰቃየ የሚለውን በዚህ ቁጥር አራት እና አምስት ላይ ያሉትን ነገሮች አብረን እናያለን። የመጀመሪያው እንግዲህ እንደምታዩት ለሰዎች ስቃይ የተሰጡ መግለጫዎች የሚል ነው። ዓለማችን ስለ ሰዎች ስቃይ ራሱን የቻለ አመለካከት አላት። አሁን ሰዎች በዓለም ሁሉ እየተሰቃዩ ነው። በኢትዮጵያ ውስጥ ስቃይ አለ፣ እዚህ አሜሪካ ውስጥ ስቃይ አለ፣ ዩሮፕ ውስጥ ስቃይ አለ፣ ኤሽያ ውስጥ ስቃይ አለ እና በዓለም ባለው ስቃይ አማካኝነት ሰዎች ያላቸው ተፈጥራዊ አመለካከት ታላላቅ መከራዎችና ስቃዮች የሚመጡት እግዚአብሔር በተወሰኑ ሰዎች ላይ ቁጣ ወይም ፍርድ ስላለው ነው ብለው ይናገራሉ። ነገሩ የተወሰነ እውነትነት አለው፣ ግን ሙሉ በሙሉ እውነት አይደለም። ለምሳሌ አሁን ከኛ ከመካከላችን አንድ ሰው ቢሰቃይ የሚሰቃየው የግድ ባለው ኃጢአት ወይም በደል ምክንያት ነው ማለት አይቻልም። በተፈጥሯችን እዚህ ሰባራ ምድር ላይ ስላለን ልዩ ልዩ ስቃዮች ሊያጋጥሙን ይችላሉ። ግን የተወሰኑ ሰዎች የሰጡትን አመለካከት እዚህ ያስፈራለሁ። በመጀመሪያ በአይሁዳውያን አመለካከት አይሁዳውያን የእግዚአብሔር ሕዝብ የሚባሉ ናቸው በብሉይ ኪዳን እና አንድ ሰው ስቃይ ወይም ችግር ካጋጠመው ይሄ ምንም ጥርጥር የለውም የእግዚአብሔር ልዩ ፍርድ ምልክት ነው ይሉ ነበረ እና እዚህ ጋ አንድ ሉቃስ ወንጌል ምዕራፍ 13 ላይ ቁጥር አንድ እስከ አራት የጠቀስኩት ጥቅስ አለ። እዚህ የገሊላ ሰዎች ያጋጠማቸውን በተመለከተ ለጌታ ለኢየሱስ አይሁዳውያን መተው የነገሩትን አሁን ሉቃስ 13 ላይ ነው ጌታ ኢየሱስ ሉቃስ 12 ላይ ሰፊ ይሄ ነገር ካስተማረ በኋላ ዙሪያውን የተሰበሰቡት ሰዎች መጥተው እንደዚህ ያሉት ይላል። ቁጥር አንድ ላይ በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመሥዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት ይላል። በጣም የሚገርም ነው። ለጌታ ኢየሱስ ነው ሪፖርት የሚያደርጉት እና የተወሰኑ ሰዎች፣ የሃይማኖት ሰዎች ናቸው። መስዋዕት ለማቅረብ ቤተ መቅደስ መጥተዋል። ኢየሩሳሌም ከተማ ያለው የሰለሞን ቤተ መቅደስ ውስጥ እዛ መስዋዕት እያቀረቡ ጲላጦስ ሰራዊቱን ልኮ ወይም ራሱን በአካል ተገኝቶም ሊሆን ይችላል እንደ ሪፖርቱ፣ መስዋዕት እያቀረቡ ማለት እያመለኩ ያሉት ሰዎችን ነው የራሳቸውን ደም ከመስዋዕቱ ደም ጋር ደባለቀው። እና በጣም የሚያስደነግጥ ሾክ የሚያደርግ ነገር ነው። እነዚህ ሰዎች እያሉ ያሉት እነዚህ መስዋዕት እያቀረቡ ጲላጦስ ገሎ ደማቸውን ከመስዋዕት ጋር የደባለቀላቸው ሰዎች በጣም ኃጢአተኞች መሆን አለባቸው። ሰው በእግዚአብሔር ቤት ውስጥ እንደዚህ አይነት በአስደንጋጭ ሁኔታ ከሞተ የተረገሙ አይነት ሰዎች መሆን አለባቸው የሚል አመለካከት ነው፣ ለጌታ ኢየሱስ እየተናገሩ ያሉት ጌታ ኢየሱስ ግን ምን አላቸው? ኢየሱስ መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? ብሎ ጠየቃቸውና፣ እላችኋለሁ፣ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ አላቸው። እናንተ ራሳችሁ አሁን ደህና በመሆናችሁ ሌሎቹ በመሞታቸው ራሳችሁን እንደ ጻድቅ ልትቆጥሩ ትችሉ ይሆናል። እነሱ የተለዩ ኃጢአተኞች ስለሆኑ አይደለም። ግን እናንተ ንስሐ ባትገቡ እንደዚሁ እንደምትጠፉ እነግራቸኋለሁ ብሎ ሌላ ምሳሌ ጨመረላቸው። በጣም የእግዚአብሔርን ቃል ስትናጠና በጣም የሚገርሙ የሚገርሙ እውነቶች አሉ። እና ጌታ ኢየሱስ የጨመረላቸው ተመሳሳይ እልቂት ነው ወይስ? በሰሊሆም ሰሊሆም መጠመቂያ የሚባለው ቦታ ነው እና ግንቡ የወደቀባቸውና የገደላቸው እነዛ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን ብሎ ጠየቃቸው። እነሱ ያቀረቡት ሪፖርት አለ። ጌታ ኢየሱስም ደግሞ ሌላ የሆነ ነገር ነገራቸው። 18 ሰዎች ሰሊሆም መጠመቂያ ጋር ተሰብስበው ግንቡ ወደቀና ገደላቸው። ኃጢአተኞች ናቸው ወይ ከሌላ ሰው ይልቅ? አይደሉም። እናንተም ንስሐ ባትገቡ እንደዚሁ ትጠፋላችሁ ብሎ ነገራቸው። እኔ አሁን የምነግራችሁ ነገር የአይሁዳውያንን አመለካከት ነው። ሰው አንድ ችግር ካጋጠመው የሆነ በደል፣ መከራ፣ የሆነ እርኩሰት ወይም ደግሞ ድብቅ የሆነ ነገር ሰርቷል ብለው ያስቡ ነበር። አሁን ሌላም ምሳሌ እነግራችኋለሁ። እውር ሆኖ የተወለደውን ሰው በተመለከተ ደቀ መዛሙርቱ ራሳቸው ያሉትን ይሄ ዮሐንስ ወንጌል ምዕራፍ 9 ላይ ያለ ነው ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 9 ላይ በኢየሩሳሌም በዚህ በገሊላ አካባቢ ሲያልፍ አንድ እውር የሆነ ሰው መንገድ ላይ ተቀምጦ እሱና ደቀ መዛሙርቱ አዩ። እና ደቀ መዛሙርቱ ምን አሉት? ይሄ ሰው እውር ሆኖ እንዲወለድ ኃጢአት የሰሩት እነማን ናቸው? እሱ ነው ወይስ ወላጆቹ ናቸው ብለው ጠየቁት። እና ለአንዳንዶቻችሁ አሁን የምናገረው እንግዳ ሊሆን ይችላል፣ ግን እውነት ነው። አይሁዳውያን ያን ጊዜ የሆነ የድብቅ የሩቅ ምስራቅ ሃይማኖት በሚስጥር የመቀበል ቴንደንሲ ወይም አዝማሚያ ነበራቸው ተብሎ ይታወቃል። ይሄ እዚህ ጋ ያለውን ሰውዬ በተመለከተ ማን ነው ኃጢአት የሰራው እሱ ነው ወይስ ወላጆቹ ናቸው? ይሄ እሱ ነው ወይ ኃጢአት የሰራው የሚለውን ስትመለከቱ መቼም እውሮ ነው የተወለደው፣ ማህፀን ውስጥ ሆኖ ኃጢአት መስራት አይችልም እያሉ ያሉት ከሩቅ ምስራቅ ከዚህ ከቻይና ከጃፓን አካባቢ ሰርጎ ከህንድ አካባቢ ሰርጎ የመጣ ምን የሚባል ሃይማኖት አለ፣ አሁንም አለ ለነገሩ፣ ሪኢንካርኔሽን የሚባል እንደገና መወለድ እና ይሄ ሰው ድሮ ነበረ በህይወት እና በህይወት በነበረበት ጊዜ የሰራው ኃጢአት ያኔ የሰራው መጥፎ ኃጢአት እንደገና ወደ ምድር ሲመጣ የዛ የኃጢአት ውጤት ነው እውሮኑ የተወለደው። ምን ተብሎ ይታወቃል? የነፍስ ትራንስ ማይግሬሽን ነፍስ ድሮ ነበረች እንደገና ተወልዳ ነው የሚል አመለካከት አላቸው። ይሄ ኮምፕሊትሊ ውሸት ነው ነገሩ ትክክለኛ ትምህርትም እውነትም አይደለም። ግን እንደዚህ የሚል አመለካከት ነበራቸው ብዬ ልነግራችሁ ነው። አንድ ሰው ችግር ውስጥ ያለው እሱ ከሠራው ኃጢአት የተነሳ ነው ወይም ወላጆቹ። ኃጢአት ችግር አያመጣም የሚል አመለካከት የለኝም ኃጢአት ጉስቁልናን ያመጣል፣ ችግርን ያመጣል። ግን ለስቃይ የሚሰጡ መግለጫዎች የተለያየ መግለጫዎች እንዳሉ ሰዎች እንደሚሰጡት ነው እንድታዩልኝ የፈለግኩት። ሌላ በብሉይ ኪዳን የጠቀስኩት አንድ ሰውና ታሪኩ አለ። ኢዮብ የሚባለው ሰው መጽሐፍ ቅዱስ ላይ በመከራ ያለፈ ሰው ነው። ኢዮብ ጌታን የሚያቅ ሰው ነው። በጣም ሀብታም የነበረ ሰው ነው። ጌታን የሚያውቁ ሰዎች ነሰሰሪሊ ድሃዎች መሆን አለባቸው የሚል የመጽሐፍ ቅዱስ ትምህርት የለም። ግን ሀብታም የነበረ በጣም ሀብታም ቢሊዮነር በዛን ጊዜ የነበረ ሰው ነው እና መከራ ድንገት አጋጠሙ። ልጆቹ በሙሉ አለቁ። ከብቱ በሙሉ ሀብቱ በሙሉ ጠፋ በድንገት በተከታታይ ቀን እና በዛን ጊዜ ጓደኞቹ መጥተው ሊያማክሩት መጡ ሶስት ጓደኞቹ እና ምን ነበር የሚሉት በተከታታይ አንተ እንዲህ አይነት አደጋ የደረሰብህ ኃጢአተኛ ስለሆንክ ነው ጻድቅ ነኝ ትላለህ እንጂ በድብቅ የምትለማመደው ኃጢአት ነበረ ማለት ነው እያሉ ነበር የሚናገሩት እና ኢዮብ ደግሞ እኔም የማውቀው ኃጢአት የለም ራሱ እግዚአብሔር ጻድቅ ነው ብሎ የመሰከረለት ሰው ነው እንደዚህ ነገሮች የመጡት በእኔ ኃጢአት ምክንያት እንደሆነ አላምንም ምክንያቱም እኔ ከሰው የተለየ ኃጢአተኛ ስለሆንኩ እንዲህ አይነት ነገር ደረሰብኝ ብዬ አላምንም እያለ ይሄ መጽሐፉ በሙሉ የነዚህ የሦስቱ ሰዎችና የእሱ ክርክር እንደሆነ ነው የምታዩት። እና ሰዎች ለሰዎች ስቃይ የሚሰጡት መግለጫ እንዲህ አይነት እንዲህ አይነት ነገር ነው ብዬ ለመናገር ነው። ግን በመጨረሻ አሕዛብም ይህ አይነት አመለካከት ነበራቸው፣ ማለት እግዚአብሔርን ከማወቅ ውጪ የሆኑት የጣዖት አምላኪዎችም እንዲህ አይነት አመለካከት ነበራቸው። ይህንን የምናገረው ሐዋርያ ስራ ምዕራፍ 28 ቁጥር አራት ላይ ያለውን ቃል ጠቅሼ ነው። ሐዋርያት ሥራ ምዕራፍ 23 ምዕራፍ 27 ይቅርታ፣ ምዕራፍ 27 አንድ በአንድ ክስተት የታወቀ ምዕራፍ ነው። ጳውሎስ ወደ ኢየሩሳሌም በመርከብ እየሄደ ነው። አብረውት ወደ ሁለት መቶ ሰባ የሆኑ መርከቡ ላይ ያሉ እስረኞችና ነፃ ሰዎች አሉ። እና መርከቡ ድንገት መናወጥ አጋጠመው እና መርከቡ እየተሰባበረ ያለ ባለበት ጊዜ ጳውሎስ ተነስቶ ትንቢት ተናገረ። እዚህ ውስጥ ያሉት ሰዎች በሙሉ ሁሉም ይድናሉ ብሎ እግዚአብሔር ተናግሮኛል እንድናለን። መርከቡ ግን ይሰበራል አለ። መርከቡ ተሰበረ። ሁሉም በደህንነት ማልታ የምትባለው አሁንም አለችው፣ ደሴት ላይ ወረዱ። እና ያኔ ማልታ የምትባለው ከተማ ላይ ደሴት ላይ ጣዖት አምላኪዎች አህዛብ ናቸው ያሉት እና ሰዎቹ ተቀበሏቸው። እነዚህ ንስረኞች እና ማታ ጭራሮ ለቅመው ጭራሮ ነው የሚለው እንጨት ለቅመው እሳት ውስጥ በጣም ብርድና በጣም አደገኛ ብርድ ነው ያለው፣ በረዶ ሳይሆን አይቀርም እና እሳት ላይ ሲጥሉ እባብ ነበረችበት እንጨት ውስጥ እና እባብ በእሳቱ ትኩሳት ተነስታ ጳውሎስ እጅ ላይ ተንጠልጥላ መርዝ ነደፈችው። እና ሰዎች በሙሉ ዙሪያ ያሉ ሰዎች ምን አሉ? ይሄ ሰውዬ ከባህርም እንኳን ቢተርፍ እግዚአብሔር ስለፈረደበት እዚህ በእባብ ተነድፎ መሞቱ ነው። ይሄ በጣም አደገኛ ምን መሆን አለበት አደገኛ ወንጀለኛ መሆን አለበት ብለው እያሰቡ እያሉ ጳውሎስ እባቧን እንደዚህ እንደዚህ አራግፎ እሳቱ ላይ ጣላት እና ሲሞት አብጦ ሲፈነዳ ስላላዩት ይሄ አምላክ መሆን አለበት ብለው እንደገና ሲሰግዱለት ታያላችሁ። በጣም የሚገርም ነው። አህዛብ እንኳን ሰዎች ለሚያጋጥማቸው ስቃይ የሚሰጡት መግለጫ ልክ አይሁዳውያን እንዳሉት በኢዮብ ዘመን እንደተባለው በተለያየ አጋጣሚ ሰዎች እንደሚሉት እንደሆነ እንድታስቡ ነው። አሁን ይህንን ያመጣውበት ምክንያት የሚቀጥለው ነጥብን ስለሚያስረዳልኝ ነው። ለጌታችን ስቃዮች የተሰጡ መግለጫዎች አሁን ጌታችን ኢየሱስ ክርስቶስ እዚህ ቁጥር አራት ላይ ኢሳያስ 53 በጣም አሰቃቂ ስቃይ ነው የተሰቃየው። ጌታ ኢየሱስ የተሰቃየውን ስቃይ ከሰባት መቶ ዓመት በፊት የተነገረው የተነገረውና ጌታ ኢየሱስ በመስቀል ላይ ሲሰቃይ የነበረውን ሁኔታ ለማየት ከፈለጋችሁ በቀጥታ መሄድ ያለባችሁ ኢሳያስ 53 ላይ ነው። እና ኢሳያስ 53 ቁጥር አራት በእውነት ደዌያችንን ተቀበለ ህማማችንንም ተሸክሟል እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቈጠርነው። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሳጽ በእሱ ላይ ነበረ፣ በእሱም ቁስል እኛ ተፈወስን እያለ ይናገራል። እንደገና ቁጥር ሰባት ብትመለከቱ ተጨነቀ፣ ተሰቃየ። ስቃዩን ነው የምታዩት። ተጨንቋል፣ ተሰቃይቷል። ግን ሰዎች ምን ብለው ነው የተረጎሙት? አሁን የጌታችን ስቃይን በተመለከተ የተሰጠውን መግለጫ የምታዩት፣ ቁጥር አራት ላይ ምን ይላል መሰላችሁ? እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ እንደ ቆጠር ነው። አሁን እሱ እየተሰቃየን ያለው ስቃውን ቀና ብለን ስናይ ይሄ ሰው ሊሰቃየው የሚገባው አይነት ስቃይ አይደለም፣ በጣም ከባድ ስቃይ ነው። እና የምናውቀው እሱን ሲፈውስ ነው፣ ሲያጽናና ነው፣ ሲያስተምር ነው። እና የሆነ የተደበቀ ነገር ሊኖረው ይገባል። የሚሰቃየው ስቃይ ሰው ሁሉ ከሚሰቃየው ስቃይ ሁሉ የበለጠ ስቃይ ነው። እና ይሄንን ስቃው ምን ብለን ነው የምንተረጉመው? አሉ አይሁዳውያን። የምንተረጉመው እንደተመታ በእግዚአብሔር እንደተቀሰፈ መቀሰፍ ነው፣ ችግር ውስጥ ነው የወደቀው፣ እና እየተፈረደበት ነው ያለው፣ ከኃጢአቱ ከበደሉ የተነሳ ነው እያሉ ነው እየተረጎሙ ያሉት። እና ለጌታችን ስቃይ የተሰጡ መግለጫዎች እንደዚህ ነበሩ። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው የጌታ ስቃይ የመስቀል ሞት ስቃይ እንዴት እንደተተረጎመ የሚገልጽ መሰረታዊ እውነት ነው። በእርግጥ የጌታ ስቃይና ሞት አሰቃቂ ሞት ነበረ። አንድ ሰው ሊችለው ከሚችለው በላይ የሆነ ስቃይ ነበር። ጌታ ኢየሱስ የተሰቃየው ራቁቱን በመስቀል ላይ ተሰቅሎ ከዛ በፊት ተገርፎ እጅና እግሮችን ሚስማር ላይ እንጨት ላይ ተቸንክሮ በሚስማር ምድር ከተፈጠረ ጀምሮ ማንም ሰው በግልጽ በአደባባይ ፀሐይ ብርሃን መስጠቷን እስክትከለክል ድረስ የተሰቃየ ጌታ ኢየሱስ ክርስቶስ ብቻ ነው። የስቃዩ አይነት አሁን አንዳንድ ሰዎች ሲተረጉሙ፣ ለማስረዳት ሲሞክሩ በእንጨት ላይ በሚስማር ተቸንክሮ መሰቀሉን ትልቅና ከባድ ስቃይ አድርገው ነው የሚያዩት። ስቃዩ ያ ብቻ አይደለም። ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ የተሰቃየው ስቃይ ምንድን ነው? የእግዚአብሔርን ቁጣ በኃጢአተኞች ላይ የሚመጣውን የእግዚአብሔርን ልዩና ዘላለማዊ የሆነ ፍርድ በቀራኔው መስቀል ላይ ጌታ ኢየሱስ ተሸክሞ ነው የተሰቃየው። ያ ነው ስቃዩን ከምንም ስቃይ በላይ ስቃይ የሚያደርገው። ይህንን ሲገልጡት የእግዚአብሔር ሰዎች፣ ጌታ ኢየሱስ ክርስቶስ ከዚህም በፊት ስናገር ሰምታችሁኛል። መስቀል ላይ የቆየው ለስድስት ሰዓታት ያህል ነው እና ሶስቱ ሰዓታት የፀሐይ ብርሃን በነበረበት ሁኔታ ነው፣ ሶስቱ ሰዓታት በጨለማ ነው። እነዚህ ሶስቱ ሰዓታት የጨለማ ሰዓታት ጌታ ኢየሱስ የእግዚአብሔር ቁጣ በላዩ ላይ ሲፈስበት ርግማናችንን ሁሉ ሲቀበል እጅግ በጣም ከመነገር በላይ የሆነ ስቃይ ውስጥ ስለነበረ እግዚአብሔር ፀሐይ እያበራች ሰዎች ያንን ስቃይ እንዲያዩ እንዲያዩ አልፈቀደም ነበር። ከዚህ የተነሳ ነው ጨለማ ሆኖ የነበረው እና የጌታ ኢየሱስ ክርስቶስ ስቃይ ከፍተኛ ስቃይ ነበረ። ግን ሰዎች እንዴት ነው የቆጠሩት? እንደተመታ በእግዚአብሔር እንደተቀሰፈ እግዚአብሔር ቀሰፈው ነው ያሉት። ይሄ ችግር ውስጥ ነው የወደቀው ወንጀለኛ ኃጢአተኛ መሆን አለበት። ምን አይነት ኃጢአት ቢሰራ ነው እንደዚህ አይነት ስቃይ ውስጥ የወደቀው የገባው የሚለውን ነገር ሲናገሩት አያላችሁ። እኛ ግን እንደተቸገረ፣ እንደተመታ፣ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው ይህንን ብሉይ ኪዳን ጌታ ኢየሱስም ራሱ ተናግሮበታል መዝሙረ ዳዊት 41 ላይና መዝሙር 71 ላይ እንደዚህ የሚሉ ቃሎች እዚህ ጋር ጽፌ ያለሁኝ በላዬ በመተባበር ጠላቶቼ ሁሉ ያሾካሽኩብኛል በእኔ ላይም ክፋትን ያስባሉ ክፉ ነገር መጣበት ተኝቷል ከእንግዲህ ወዲህ አይነሳም ይላሉ ታያላችሁ ጌታ ኢየሱስ ክርስቶስ ለእኛ እየተሰቃየ ሰዎች የሚሉት ክፉ ነገር ነው የመጣበት ተንኮል ተኝቷል፣ ከእንግዲህ ወዲህ አይነሳም። ይሄ እየተቀሰፈ ነው ብለው ነው የተናገሩት። መዝሙር ሰባ አንድም ላይ እንደዚህ አይነት ሀሳብ ተጽፎ ታገኛላችሁ። ጠላቶቼ በላዬ ተናግረዋልና ነፍሴንም የሚሿት በአንድነት ተማክረዋልና እንዲህም አሉ፣ እግዚአብሔር ትቶታል የሚያድነው የለምና ተከትላችሁ ያዙታሉ። ልክ መስቀል ላይ ተሰቅሎም እንደዚሁ ብለውታል ሰዎች እግዚአብሔር ትቶታል ከሱ ጋር አይደለም የእግዚአብሔር አገልጋይ ነኝ ሲል ነበር አሁን እግዚአብሔር ረስቶታል ይሄው በስቃይ ላይ ነው ያለው እንዳውም አንዳንዶች ራስን አድን ከመስቀል ውረድና እንመንብ ሁሉ እያሉ ሲዘባበቱበት እንደነበረ ታያላችሁ ለጌታችን ስቃይ የተሰጡ መግለጫዎች ናቸው ጌታ ግን የተሰቃየው በራሱ ኃጢአት አልነበረም በኃጢአቱ ምክንያት አልነበረም ጌታ ኢየሱስ ክርስቶስ ራሱ ሲናገር ዮሐንስ ወንጌል ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 46 ላይ ከእናንተ መካከል በጣም ብዙ ሺህ ሰዎች ተሰብስበው ፈሪሳውያንና ፀሐፍት ልዩ ልዩ ጥያቄዎች ይጠይቁት ነበር። ከእናንተ ማን ነው በኃጢአት የሚወቅሰኝ? እስኪ አንድ ኃጢአት አድርገሃል ብላችሁ ልትናገሩ የምትችሉ ተናገሩ ብሎ ሲናገር ታያላችሁ። ጲላጦስ፣ በዘመኑ የነበረው ፈራጅ፣ ሶስት ጊዜ ሉቃስ 23 ላይ ምንም በደል አላገኘሁበትም ብሏል። ይገርማቸዋል። ሉቃስ 23 ቁጥር አራት ላይ ጲላጦስ ለካህናት አለቆችና ለህዝቡ በዚህ ሰው አንድ በደል እንኳ አላገኘሁበትም አለ። እንደገና ቁጥር 14 ላይ ህዝቡን ያጣምማል ብላችሁ ይህን ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደል እንኳ በዚህ ሰው አላገኘሁበትም። አሁን ፈሪሳውያን የሚከሱት ነገር በሙሉ አንድም በደል ጌታ ኢየሱስ ላይ አልተገኘም። እንደገና ቁጥር 22 ላይ ሉቃስ 23፣ ሶስተኛም ምን ነው አላቸው፣ ጲላጦስ ያደረገው ክፋት ምንድን ነው? ለሞት የሚያደርሰው በደል አላገኘሁበትም። ስለዚህ እኔ ቀጥቼ ፈተዋለሁ አላቸው። ፈሪሳውያንና ጸሐፍቱ የካህናት አለቆች በሙሉ ተሰብስበው ስቀለው፣ ስቀለው፣ ስቀለው፣ ስቀለው እያሉ እየጮሁ ነበረ። ለምንድን ነው የምሰቅለው ምንም ክፋት ምንም በደል አላገኘሁበትም። እንዳውም ይገርማችኋል እኔ እዚህ ስላመጣችሁት ቀጥቼ እፈተዋለሁ ብሎ ሲናገር ታያላችሁ። ሶስት ጊዜ የዘመኑ ገዢ፣ መርማሪ፣ ፈራጅ በጌታ በኢየሱስ ላይ ወንጀል አላገኘሁም አለ። ግን ጌታ ኢየሱስ ክርስቶስ ተሰቃይቷል። የተሰቃየው ለራሱ ስለ ራሱ ወይም ደግሞ ራሱ በሠራው ነገር ሳይሆን በጣም አስደናቂ በሆነ መሰረታዊ ምክንያት ነው። የሚቀጥለው ነጥቤ ይሄንን ነው የሚያሳየው። እና የጌታችን ስቃይ መሰረታዊ ምክንያቶች የጌታችን ስቃይ መሰረታዊ ምክንያቶችን ጠቀስ ጠቀስ አድርግና ዝርዝር ውስጥ ገብቼ በክርስትና እምነት ይሄ በጣም መሰረታዊ ስለሆነ በልባችሁ በሀሳባችሁ በነፍሳችሁና በመንፈሳችሁ ይህንን የጌታን ስቃይ እውነት መገንዘብና ማየት በጣም ያስፈልጋችኋል። እና የጌታችን ስቃይ መሰረታዊ ምክንያቶች እነዚህ ቁጥር አራት እና አምስት ኢሳያስ 53 ላይ እነዚህን ነገሮች ነው የሚናገሩት። እና እንደገና ነብላችኋለሁ፣ እንዲህ ይላል፣ በእውነት በእርግጥ ለማለት ነው፣ ደዊያችንን ተቀበለ፣ ህማማችንን ተሸክሟል። ተመልከቱ። ጌታ ኢየሱስ ክርስቶስ የተሰቀለበትን ምክንያት ሲናገር፣ ደዌያችንን የእኛን ደዌ ተቀብሎ ነው። ህመማችንን የእኛን ህማም ምን አድርጎ ነው? ተሸክሞ ነው የሚልን ነገር ነው የምትመለከቱት። እንደገና ቁጥር አምስት ላይ ስትመጡ እርሱ ግን ስለመተላለፋችን፣ እኛ ተላላፊዎች ነን፣ ስለ ቆሰለ። በደለኞች ነን፣ ስለ በደላችን ደቀቀ። የደህንነታችን ተግሳጽ እምንድን ከሆነ የደህንነታችን ቁጣ ማለት ነው፣ በእሱ ላይ ተደረገ። በእሱ ቁስል እኛ ተፈወስን። አያችሁ ጌታችን ኢየሱስ ክርስቶስ የተሰቃየበትን መሰረታዊ ምክንያቶች አሁን ከሰባት መቶ ዓመት በፊት ነቢዩ ኢሳያስ በእግዚአብሔር መንፈስ ሆኖ ሲናገርና ሲገልጠው ነው የምትመለከቱት። እና በእርግጥ ማቴዎስ ወንጌል ምዕራፍ 8 ላይ ማቴዎስ ወንጌሉን የጻፈው ማቴዎስ ይሄንን ተናግሮ በዛን ጊዜ ጌታ ኢየሱስ ያደረገውን ነገር አፕ ላይ አድርጎ ሲናገርበት ታያላችሁ። ማቴዎስ 8 ላይ በመሸም ጊዜ አጋንንት ያደሩባቸውን ብዙዎች ወደ እሱ አመጡ። በነቢዩ በኢሳይያስ እሱ ድካማችንን ተቀበለ፣ ደዌያችንን ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ ብሎ ይናገራል። ያንን ኢሳይያስን ነው የጠቀሰው። እና ጌታ ኢየሱስ የተሰቃየበት መሰረታዊ ምክንያቶች ምንድን ናቸው? እነዚህን ጠቅለላ አድርጌ ጠቅሼ በጣም ወሳኝ የሆኑትን በዝርዝር እመጣባቸዋለሁ። እና ኢሳይያስ ሲናገር ደዌያችንንና ሕመማችንን ተሸክሞ ነው፣ ስለ እኛ መተላለፍ ነው፣ ስለ እኛ በደል ነው፣ እኛ ደህንነት የሚባለውን እውነት እንድናገኝ ነው ጌታ ኢየሱስ መስቀል ላይ የተሰቀለውና ያንን ምድርና ሰማይ የማይችሉትን ያህል ስቃይ የተሰቃየው ለእኛ ነው፣ ላንቺ ነው፣ ላንተ ነው እያለ ነው የሚናገረው። የእኔ ደዌ፣ የእኔ ህመም፣ የእኔ ጉስቁልና ምክንያት ነው በቀራንዮ መስቀል ላይ እንዲሰቀል ያደረገው። ስለዚህ ጌታ የተሰቃየው በራሱ ኃጢአት ለራሱ ኃጢአት ሳይሆን ለእኛ ነው። እኛ አልገባንም ነው አሁን ነቢዩ እያለ ያለው እኛ እንደተቸገረ እንደተቀሰፈ፣ በእግዚአብሔር እንደተመታ ቆጠር ነው፣ ግን እሱ ለእኛ ነው የተሰቃየው። ስለዚህ ይሄንን ማወቅ በክርስትና እምነታችን በጣም በጣም አስፈላጊ ነው። ይሄ ካልገባን ክርስቲያን መሆን አንችልም። ይሄ ካልገባን ይሄ ካልገባን ጌታ ኢየሱስን ልንወደው አንችልም፣ ልናደንቀው አንችልም። ይሄ ካልገባን የክርስትና መሰረታዊ እውነት አልገባንም ማለት ነው። እና ስለዚህ ህይወታችን ባዶ እና ዝም ብሎ የተዘበራረቀ ይሆናል ማለት ነው። እና አንድ ባንድ እመጣባቸዋለሁ። በተለይ ሦስት ነጥቦችን አንስቼ ነው የምናገረው። የመጀመሪያው ጌታ የተሰቃየው በደላችንን ስለማስወገድ ነበር የሚል ነው። እንግዲህ በደልና መተላለፋችንን ለማሳየት እሞክራለሁ። በእውነት ደዌያችንን ተቀበለ። ጥቅሱን እንደገና ጽፌዋለሁ። ግን ጌታ የተሰቃየው መተላለፍና በደልን ለማስወገድ ነው። እሱ ግን ስለ መተላለፋችን ቆሰለ፣ እሱ ግን ስለ በደላችን ደቀቀ። አንድ ሰው ኃጢአት ካደረገ በኋላ በእርግጥ እኛ በኃጢአት ነው የተወለድ ነው ከአዳምና ከሔዋን ኃጢአት የመጣ የዘር ኃጢአት አለብን። የተበከለ መንፈሳዊ ሕይወት ነው ያለን በኃጢአት የተበከለ ነው። የሰው ልጅ በሙሉ ግን በምድር ላይ ስንመላለስ ኃጢአትን ካደረግን በኋላ ከኃጢአተኝነታችን የተነሳ በአይምሯችንና በልባችን የሚቀረው አንድ ነገር አለ እና ያ የሚቀረው ነገር የኃጢአተኝነት ጸጸት በአይምሯችንና በልባችን ውስጥ ያስቀምጣል ይሄ በደለኝነት ተብሎ የሚታወቀው ነገር ነው። ኃጢአት እንሰራለን። የሰራነው ኃጢአት ውጤት አለው። ያ ውጤት አእምሯችንን፣ ነፍሳችንን የማስጨነቅ ኃይል አለው እና ሁል ጊዜ አእምሯችንና ነፍሳችንን የሰራነውን ኃጢአት እንድናስታውስ እያደረገ ምን ያደርገናል ሰላምና እረፍት እንዳይኖረን ያደርገናል። ሰላም እና እረፍት እንዳይኖረን ብቻ አይደለም ከእግዚአብሔር እየራቅን እየራቅን እየራቅን እንድንሄድ ያደርገናል። ይሄ ጊልት ወይም ደግሞ በደለኝነት የሚባለው ነገር ነው። በውስጣችን ምን እንላለን? እግዚአብሔርን አሳዝኛለሁ፣ ትክክል አይደለሁም፣ በተሳሳተ መንገድ ላይ ነኝ እና ስለዚህ እኔ የማልረባ ነኝ፣ የማልጠቅም ነኝ የሚሉ ነገሮች ሁሉ በውስጣችን ይመጣሉ። የፍርድ ስሜትን ሁሉ በላያችን ላይ ያካተተ ነገር ነው። እንግዲህ ኃጢአት ያደረገ በሙሉ የበደለኝነት ስሜት በፍጹም አይለየውም። ይሄ የበደለኝነት ስሜት ከውስጣችን በምንም አይነት ሌላ መንገድ ሊሻሻል፣ ሊፋቅ እና ሊወገድ አይችልም። የበደለኝነት ስሜት አንዳንድ ሰዎች ከራሳቸው የበደለኝነት ስሜት ለመሸሽ ከፍ ያለ ድምፅ ያለው ሙዚቃ በጆሯቸው ላይ አድርገው ኤምፒ ስሪ በጆሯቸው ማዳመጫ ላይ አድርገው አቴንሽናቸውን ለመቀየር ይፈልጋሉ። ግን በዛ ማስቀየር አንችልም፣ ራሳችንን እንጎዳለን እንጂ። የበደለኝነት ስሜት ከውስጣችን መወገድ አለበት። መወገድ የሚችለው ጌታችን ኢየሱስ ክርስቶስ በደላችንን በራሱ ላይ መውሰዱን በመገንዘብና ጌታ ኢየሱስ ክርስቶስ በደላችንን ይቅር እንዲለን በመጠየቅ ነው። በበደላችን በእርግጥ ጌታን አቁስለነዋል። አሁን የሚናገረውን ነገር ተመልከቱ። እሱ ግን ስለ መተላለፋችን ደቀቀ፣ ቆሰለ፣ ስለ በደላችን ደቀቀ። የእኛ በደል በጌታ በኢየሱስ ክርስቶስ ላይ ያመጣው ውጤት አለ እንዲቆስል፣ እንዲደቅ፣ ዋጋ እንዲከፍል እንዲሰቃይ አድርጎታል። በደላችን እኛ የሰራ ነው ኃጢአት እያንዳንዷ ኃጢአት ጌታችንን አቁስለዋለች። እንዲሁም እኔ እዚህ ላይ የጻፍኩት ማስታወሻ ምንድን ነው የሚለው የኃጢአታችን ሰይፍ፣ የኃጢአታችን ጩቤ፣ የበሉት የኃጢአታችን ቢላዋ ጌታ ኢየሱስ ክርስቶስን አድምቶታል፣ አቁስሎታል። ጌታን አስቸግረነዋል። ውሸታችን፣ ጥላቻችን፣ ምቀኝነታችን፣ ሐሜታችን፣ ክፋታችን ስሙን አዋርዶታል። እኛ በደለኞች ነን። በጌታ ላይ ይሄ ውሸታችን፣ ጥላቻችን፣ ምቀኝነታችን፣ ይሄ እርስ በርስ መጣላታችን፣ መጠላላታችን፣ ሌሎች ላይ ያለን አመለካከት፣ ራሳችንም እንኳን ያለን መጥፎ አመለካከት በጌታ ላይ ቁስልን እና ስቃይን አስከትሎበታል ይህንን ነው የእግዚአብሔር ቃል የሚናገረው በጌታ ላይ የተሳለ ሰይፍ ሆኖ ጌታን ወግቶታል እኛ የሚገባን ቅጣት እና ፍርድ አሰቃቂ ነው የሚሆነው እግዚአብሔር እኛን ሊፈርድና በእኛ ላይ ሊፈርድና ሊቀጣም ቢመጣ በቅጽበት ከፊቱ ተወግደን ሲኦል ውስጥ ነው የምንወድቀው ያ ቅጣት በእኛ ላይ እንዳይመጣ ጌታ ኢየሱስ ክርስቶስ የእኛን እርግማን በቀራኒው መስቀል ላይ ወሰደ። እሱ ግን አለ፣ ይሄ ቃል ስለ መተላለፋችን ቆሰለ፣ ጌታ ኢየሱስ ነው ስለ በደላችን ደቀቀ። ቆሰለ፣ ደቀቀ የሚሉት የተሸከመውን ስቃይና የወሰደውን የኃጢአት ፍርድና ቁጣ የሚያሳዩ ናቸው። የሰው ልጅ ከበደለኝነትና ከኃጢአተኝነት ነፃ ለመውጣት ጌታ ኢየሱስ ክርስቶስ ከከፈለው መስዋዕትነት ያነሰ ምንም ነገር የሰውን ልጅ ሊያድነው አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ማን ነው? እሱ ሰማይና ምድርን የፈጠረ ዘላለማዊ አምላክ ነው። የሰውን ልጅ ስጋ ለብሶ ቢገለጥም በዛ በ33 ዓመት በምድር ላይ ቢመላለስም እሱ ዘላለማዊ ነው። ኃጢአታችን ዘላለማዊ ውጤት አለው ያ ዘላለማዊ አምላክ መጥቶ ቀራኒዮ መስቀል ላይ የዘላለም ዕዳ የዘላለም የኃጢአት ፍርድን ነው በዛች በሶስት ሰዓት ጊዜ ውስጥ ከእኛ ላይ እንዲወገድ መስዋዕትነት የከፈለው። ስለዚህ ነው ጌታ ኢየሱስ ክርስቶስ በመስቀል ላይ የተሰቀለው ስለ በደላችን ነው፣ ስለ መተላለፋችን ነው። እሱ ጌታ ኢየሱስ ክርስቶስ የሞተው እና ይሄ አይምሯችን ውስጥ መቀመጥ አለበት። ጌታን በመስቀል ላይ ሲሰቃይ የምናየው ከሆነ ለማን የተሰቃየው? ለእኔ ነው። ለበደሌ ነው። አንድ ጊዜ እዛ አዲስ አበባ አማኑኤል ባፕቲስት ቤተ ክርስቲያን በመስቀ በስቅለት አካባቢ በስቅለት በዓል በሚከበርበት አካባቢ አርብ ቀን አንድ የስቅለት ፊልም ይታይ ነበር እና ቸርቹ ግጥም ብሎ ሰው ሁሉ በቃ አዳራሹ ጠቦ ቆሞ ፊልሙን የሚያዩ ሰዎች ነበሩ። እና አንድ አገልጋይ የሆነ ልጅ በኋላ በዛ መንገድ ከጓደኞቹ ጋር ያልፍ ነበር እና ግርግር እዛ ሰው እጅብ ብሎ ቤተ ክርስቲያን ውስጥ በማየቱ ገብቶ ምንድነው እየሆነ ያለው ነገር ብሎ ገብቶ ገና ወጣት ነው፣ በኔ እድሜ ያለ ነው ግን የዛሬ ሰላሳ ዓመት አካባቢ ነው። ገብቶ ቸርች ውስጥ ሲያይ ጌታ ኢየሱስ ክርስቶስን ሲቸነክሩት፣ ሲገርፉት፣ ሲሰቃ እያየ እና ይሄ ሰውዬ እንደዚህ የሚሰቃየው ለምንድን ነው ብሎ እንደጠየቀ ነግሮናል። እና አንዱ ሰው ዞር ብሎ ለአንተ ኃጢአት ነው የተሰቃየው ብሎ አለው። እና ከዛ በኋላ ይሄ ሰው ተመልሶ እናትም ታቀዋለች። ለእኔ ነው አዎ፣ ለእኔ ነው። አዎ፣ እንግዲያው ይህን ሰው እየከተለዋለሁ ብሎ እዛ ወሰነ። እና ከዛ ጓደኛው አብሮን ለገባው ጓደኛው እኔ ይህን ሰውዬ እከተለዋለሁ፣ አንተስ ሲለው እኔ አልከተለውም፣ በል የኔና የአንተ ጓደኝነት እዚህ ጋር አበቃ ብሎ ያኛው ወጣ፣ ይሄኛው በጌታ ቤት እንደቀረ አስታውሳለሁ። እና ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ የተሰቀለው ለእኔ ነው፣ ላንቺ ነው፣ ላንተ ነው፣ ለእኛ ነው። እና ይህንን በልባችንና በሀሳባችን በነፍሳችን ውስጥ አዋህደን መያዝ አለብን። ሁለተኛ እዚህ ጋር የምናገረው ጌታ የተሰቃየው ደህንነትን እንድናገኝ ነው። አሁን ቁጥር አምስት ላይ ስትመለከቱ እንደዚህ የሚል ቃል ተጽፎ ታገኛላችሁ። የደህንነታችንም ተግሳጽ በእሱ ላይ ነበረ። ይሄ ደህንነታችን የሚለው ነገር ከኃጢአት የዘላለም ቁጣና ፍርድ ነፃ መውጣታችንን የሚያሳይ ነው። እና ግን ደህንነታችን በኃጢአታችን ላይ ቁጣ፣ የእግዚአብሔር ቁጣ፣ የእግዚአብሔር መቅሰፍት፣ የእግዚአብሔር ፍርድ ተገልጦ አንድ ሰው ተሸክሞት በእኛ ፋንታ እኛ ነፃ ስንወጣ የሚሆን ነገር ነው። ስለዚህ ኢሳይያስ 53 የሚናገረው ቁጥር አምስት ላይ የእኛ ደህንነት ተግሳጹ እኛ ደህንነት ያገኘንበት ቁጣና ፍርድ በእሱ ላይ ነበረ ብሎ ነው የሚናገሩ። እና ደህንነት የሚለው ቃል በጣም አስደናቂ ቃል ነው። እውነተኛ ቃል ነው። ምን የሚል ቃል ነው? ከኃጢአትና ከበደል ነፃ መሆንን የሚያሳይ ቃል ነው። ከእስራት ውስጥ ብትሆኑ እጅና እግራችሁ በሰንሰለት ቢታሰር፣ ከዛ የእጅና የግር ሰንሰለት አንድ ሰው መጥቶ ቢፈታችሁና ነፃ ሆኑ ሂዱ ቢላችሁ ነፃ ትወጣላችሁ። ልክ እንደዛ አይነት ነፃነት የነፍስ ነፃነት ማግኘት ማለት ነው። እና ደህንነት ያገኙ ሰዎች ከእግዚአብሔር ጋራ እርቅ ያገኛሉ። ሰላም ደስታ እና እረፍት ይሆንላቸዋል። የኃጢአት ኃይልና የኃጢአት ገዥነት በውስጣቸው አይኖርም፣ ከዛ ነፃ ይሆናሉ እና ግን ይህን ለመረዳት የሰዎችን ኃጢአት መገንዘብ በጣም አስፈላጊ ነው እና እዚህ ጋር የሰዎች ኃጢአት በሚል ንዑስ ነጥብ ላይ ያስቀመጥኩት የሰዎች ኃጢአት እግዚአብሔርን አስቆጥቶታል በጣም እግዚአብሔር በቅድስናውና በጽድቁ በኃጢአት ላይ ከዚህ የተነሳ መፍረድ አለበት። ሰዎች ኃጢአት ሲሰሩ እግዚአብሔር ይቆጣል፣ እግዚአብሔር ያዝናል። እና እግዚአብሔር ቅዱስ አምላክ ነው፣ ጻድቅ አምላክ ነው። በኃጢአት ላይ መፍረድ አለበት። የሰዎች በደልና ክፉ ስራ ሳይገለጥ እና ሳይቀጣ እግዚአብሔር ከሰው ጋር መታረቅ አይችልም። በእርግጥ እግዚአብሔር እኛ በሰራነው ሥራ ስራ ሊፈርድብን ቢመጣ ኢሚዲየትሊ ቅድም እንዳልኩት ከመቅጽበት ሲኦል ውስጥ ነው የምንገኘው። ስለዚህ ጌታ ኢየሱስ ክርስቶስ ለእኛ በደልና ለእኛ ኃጢአት የእኛን ቦታ ወስዶ በቀራኒዮ መስቀል ላይ ስለ በደላችን ዋጋ መክፈል ነበረበት እና የደህንነታችን እኛ ነፃ የምንሆንበትን ዋጋ ከፍሎ ቁጣውን ወስዶ እኛ ነፃነት ማግኘት ነበረብን እና ከዚህ የተነሳ ነው አሁን። ስለዚህም ጌታ ኢየሱስ ክርስቶስ የደህንነታችን ተግሳጽ በራሱ ላይ ወስዶ በቀራንዮ መስቀል ላይ የሰዎችን ሁሉ ኃጢአት ተሸክሞ በእግዚአብሔር ፊት ስለ ሰዎች ሁሉ ኃጢአት የእግዚአብሔር ቁጣና መቅሰፍት በሱ ላይ ወረደበት። እና ያ የሆነበት ምክንያት አሁን መጽሐፍ ቅዱስን ስንመለከት ከዛ ያ ከመሆኑ የተነሳ ጌታ ኢየሱስ አለ ብለን የምንለው ነገር እንደሚከተለው ነግራችኋለሁ። ጌታ ኢየሱስ የደህንነታችን ተግሳጽ በእሱ ላይ ወስዶ እንደዚህ ነው ያለው፣ በእግዚአብሔር ፊት የእነሱ እርግማን፣ የእሷ እርግማን፣ የእሱ እርግማን በእሱ ላይ መፍሰስ ያለበት የአንተ የዘላለም የፍርድ ቁጣ በእኔ ላይ ይሁን። አባት ሆይ ያንተ የፍርድ ሰይፍ በሷ ላይ ከመሆኑ ይልቅ በእኔ ላይ ይሁን፣ እኔ በሷ ቦታ እኔ በሱ ቦታ ፍርድህን፣ ቁጣህን ልውሰደውና እሷና እሱ ነፃ ይውጡ በነፃነት ይሂዱ ብሎ ነው ጌታ ኢየሱስ ክርስቶስ የተሰቃየው። ስለ እኔ ስትል ከነሱ ጋር ታረቅ እኔ በእነሱ ቦታ ልሰቃይና አንተ ከነሱ ጋር የእኔን ከእኔ ጋር ያለህን አይነት ሰላምና ግንኙነት ከነሱ ጋር አድርግ። በእኔ ምክንያት በደላቸውን አትቁጠርባቸው። ኦ አባት ሆይ በደላቸውን ይቅርበላቸው። ለበደላቸው ዋጋ እኔ ነፍሴን እሰጣለሁ። አያችሁ፣ ጌታ ኢየሱስ ክርስቶስ በጣም በጣም በጣም ነው የሚወደን በቀራኒዮ መስቀል ላይ ተሰቃይቶ ለኔና ለእናንተ በደል ነው ዋጋ የከፈለው። ደሜን አፈስላችኋለሁ ይሄው ተቀበለኝ ብሎ ነው ጌታ ኢየሱስ ክርስቶስ ስለኛ በደል ለደህንነታችን በቀራኒው መስቀል ላይ ዋጋ የከፈለው። ይሄ ጌታ ኢየሱስ ክርስቶስ የእኛን የደህንነታችንን ተግሳጽ ተሸክሞ ቀራኒው መስቀል ላይ ተሰቅሎ ዋጋ በመክፈሉ በዚህ ያመኑ ሰዎች ደህንነትን አግኝተዋል። የመንግስተ ሰማይ ወራሾች መሆን ችለዋል። ሰላም ደስታና እረፍት በውስጣቸው ፈንጥቋል። የኃጢአትና የበደለኝነት ስሜት ከውስጣቸው ተሰርዟል። ደህንነት የሚባለው ነገር የሚገኘው እንደዚህ ነው። አንዳንድ ሰዎች ክርስትና ማለት የጭፈራ እምነት ይመስላቸዋል። ክርስትና ሲሪየስ እምነት ነው። ጌታ ኢየሱስ ከመንግስተ ሰማይ ወርዶ በምድር ላይ ሲሪየስሊ ተመላልሶ በምድር ላይ ሲሪየስ ዋጋ ነው የከፈለው፣ ቀልድ አይደለም። ጌታ ኢየሱስ ለነፍሳችን ነው ለእኛ እኛን ተክቶ በቀራኒው መስቀል ላይ የሞተው። ስለዚህ በሱ በኩል ከእግዚአብሔር ጋር መታረቅ እንችላለን። በሱ በኩል እኛ የእግዚአብሔር ልጆች መሆን እንችላለን። እዚህ ጋር አንድ የጠቀስኩት የአባካኙ ልጅ ታሪክ አለ። አባካኙ ልጅ እዚህ ሉቃስ ወንጌል ምዕራፍ 15 ላይ ነው። የአባቱን ንብረት ከንብረት አካፍለህኝ እኔ ወደ ሩቅ አገር መሄድ እፈልጋለሁ ብሎ የአባቱን ንብረት ተከፍሎ ተሰጥቶት ሄደ ግን አልጠቀመውም ፣ ገንዘቡን ንብረቱን ሁሉ አክስሮ በስቃይ ውስጥ ነበረ የነበረው። እና ሲመለስ ልክ ሲመለስ አባቱ ከሩቁ አይቶ፣ ሮጦ አቅፎ ይቅርታ እንዳለው ትመለከታላችሁ። ልክ እግዚአብሔር በጌታችን በኢየሱስ ክርስቶስ በኩል እንደዚህ ነው ሊያቅፈን፣ ሊያቀርበን፣ ሊቀበለን እና የገዛ ልጆቹ አድርጎ ሊወስደን የሚፈልገው ይህን ሁሉ ነገር እግዚአብሔር የሚያደርገው ጌታ ኢየሱስ በቀራኔው መስቀል ላይ ከከፈለው የተነሳ ነው እና ሶስተኛው ወደ ማጠቃለያ ከመሄደ በፊት ፈጠን ብዬ የምናገረው ኃጢአታዊ ተፈጥሯችንን ለማደስ ነበር። አሁን ጌታ ኢየሱስ ክርስቶስ እኛ እንደተቸገረ፣ እንደተመታ፣ እንደተቀሰፈ ቆጠር ነው። እሱ ግን የተሰቃየው እኮ ደዌያችንን ተቀብሎ ነው ውስጣዊ ጥልቅ የሆነ የነፍሳችንን ኃጢአት የነፍሳችንን ደዌ የነፍሳችንን እንቆቅልሽ ችግር ተሸክሞ ነው። ለዛ መልስ ነው የሰጠው። ግን ሲናገር ቀጥሎ ሲናገር ቁጥር አምስት ላይ እሱ ግን ስለ መተላለፋችን ቆሰለ ስለ በደላችን ደቀቀ፣ የደህንነታችን ተግሳጽ በእሱ ላይ ነበረ ብሎ በእርሱ ቁስል እኛ ተፈወስን። በደዌ ስላለን ህመም ስላለን በሽተኞች ስለሆንን በእሱ ቁስን እኛ ተፈወስን። እዚህኛው ንዑስ ርዕስ ላይ የማቀርበው ነገር ኃጢአታዊ ተፈጥሯችንን እንደገና ለማደስና እኛን አዲስ አድርጎ ለመስራት ነበር ጌታ ኢየሱስ መስቀል ላይ የተሰቀለው። ኃጢአት የእግዚአብሔርን ቁጣ ያስነሳል፣ ቅድም ተናግሬያለሁ። የእግዚአብሔርን ፍርድ ያመጣል፣ ቅድም ተናግሬያለሁ። ግን ኃጢአት ከዚህም በላይ የእኛን ተፈጥሮና ሰው የሰውን መንፈሳዊ ኃይል ምስቅልቅሉን የሚያወጣ ነገር ነው። ኃጢአት ከስጋችን ከነፍሳችን፣ ወይም ከመንፈሳችን ውስጥ ያለውን እውነተኛ እግዚአብሔራዊ ኃይል ሙልጭ አድርጎ የሚያወጣና የእግዚአብሔር ክብር የጎደለን ባዶ ምናምንቴ፣ ተራ፣ ወራዳ ሰዎች እንድንሆን የሚያደርግ ነው። ኃጢአት ያልበከለው የነፍሳችን የስጋችን የአጠቃላይ ሰዋዊ ሁኔታችን የለም። ኃጢአት እያንዳንዷን ነገራችንን በክሎታል። ስለዚህ በእንግሊዝኛ ጥሩ መግለጫን ያለው ኮራፕት አድርጎናል። ነፍሳችን ኮራፕትድ ናት። መንፈሳችን ኮራፕትድ ነው። ጠቅላላ ህይወታችን በኃጢአት የተበከለ ነው። መልካም ነገር ማሰብ አንዳንዴ እንችላለን፣ ግን ብዙ ጊዜ አንችልም ኃጢአተኞች ስለሆነን ስለዚህ ነፍሳችን በኃጢአት በሽታ ውስጥ ነው ያለችው፣ በኃጢአት እስራት ውስጥ ነው ያለችው። እኛ በጣም ምስኪኖችና ጎስቋላዎች ነን የሰው ልጆች። አሁን ይህንን ለማየት ብዙ ሩቅ መሄድ የለብንም። እኔ በጣም ይገርመኛል። እዚህ አሜሪካ ከመጣሁ ጀምሮ አሜሪካዊ ሆኖ አሜሪካዊ ሆኖ ነጭ ቤተ ክርስቲያን ካሉት ሰዎች ውጭ የማያጨስ ሰው አይቼ አላውቅ። ሁሉም ያጨሳሉ። ይገርማል። መስሪያ ቤት ብትሄዱ፣ ትምህርት ቤት ብትሄዱ፣ የትም ቦታ ብትሄዱ ነፍሳቸው ከመጨነቁ የተነሳ ከእግዚአብሔር ከመራቁ የተነሳ አንዳንድ ስጋዊና ሰዋዊ ነገሮችን በማድረግ ራሳቸውን ነፃ የሚያደርጉ ይመስላቸዋል ግን ከእስራት ወደ እስራት፣ ከባርነት ወደ ባርነት፣ ከሱስ ባርነት ወደ ሱስ ባርነት እየተሻገሩ ነው ያሉት። አሁን እኛ ሀገር ኢትዮጵያ ውስጥ እንደምታውቁት ራቁት መሄድ በጣም የተጠላ ነገር ነው። ማንም ሰው ራቁቱን አይሄድም። በበጋ እንግሊዝ ሀገር ብትሄዱ መጠጥ ቤቶች በሙሉ ራቁታቸውን፣ ከወገባቸው በላይ ራቁታቸውን ያሉ ሰዎች የተሰበሰቡባቸው ቦታዎች ናቸው። ሼም የሚባል ነገር ከውስጣቸው ኃጢአት አስወግዶ ሼምለስ የሆኑ ግን በጣም አሰቃቂ ውስጣዊ ነፍሳዊ ስቃይ ውስጥ ነው ሰዎች ያሉት። ስለዚህ የጌታ ስቃይ በመስቀል ላይ የተሰቀለበት ያ ስቃይ ነፍስን የነፍስን ቁስል የመፈወስ ቁስል ነው ጌታ ኢየሱስ የቆሰለው። እና አንዳንድ ሰዎች ይህንን ጥቅስ ከአንደኛ ጴጥሮስ ምዕራፍ ሁለት ቁጥር 24 ጋራ በማያያዝ ለስጋ ፈውስ እንደሆነ ይጠቀሙበታል። ከዛ ውጭ ነው ይሄ የሚናገረው። ስጋዊ ፈውስ እግዚአብሔር ይሰጣል። ምንም ጥርጥር የለውም። እግዚአብሔር የሚፈውስ አምላክ ነው። ግን መጀመሪያ ከሰዎች ህይወት እግዚአብሔር መፈወስ የሚፈልገው የነፍሳችንን ደዌ እና የነፍሳችንን በሽታ ነው ስለዚህ የነፍሳችንን ስቃይ፣ ደዌ፣ ኃጢአተኝነት፣ በደለኝነት፣ ውስጣዊ ኮራፕሽን ጌታ ኢየሱስ ክርስቶስ በቀራኒዮ መስቀል ላይ በቆሰለው ቁስል እኛን ፈውሶ ነፍሳችንን ጤናማ፣ የተፈወሰች፣ እግዚአብሔርን የምታውቅ ከቀውስ ከተዛባ የነፍስ ምስቅልቅል ህይወት ነፃ የምትወጣ አድርጎ ሊያቆማት ይችላል። ለዚህ ነው በእሱ ቁስል አለ ነቢዩ እኛ ተፈወስን። ይህ ምስቅልቅል የሆነው የነፍሳችን ደዌ፣ ጥልቅ የሆነው የነፍሳችን በሽታ፣ የነፍሳችን እስራት፣ የነፍሳችን የኃጢአት ባርነት፣ የሰይጣን መጫዋቻ እቃ እቃ መጫዋቻ የሆኑን እኛን ከእንደዛ አይነት አዘቅት ውስጥ የጌታ ኢየሱስ ክርስቶስ የመስቀል ቁስል ሊፈውሰን ይችላል። እሱ የሰራው ስራ የነፍስ መድኃኒት ነው። በመሆኑም ነፍሳችን ወደ ትክክለኛ መንፈሳዊ ጤንነት፣ ሰላም መመለስ የምትችለው በጌታ በኢየሱስ ቁስል ስትፈወስ ብቻ ነው። በጌታ ኃይል ልትቆም የምትችለው ያኔ ነው። ስለዚህ መንፈሳዊ ጤንነት የሚገኘው ብናምንም ባናምንም በጌታ በኢየሱስ ክርስቶስ ቁስል ነፍሳችን ስትፈወስ ነው። ስለዚህ ነው ኃጢአታዊ ተፈጥሯችን ይሄ ዲስቶርትድ የሆነው የተዛባው መንፈሳዊ በሽታችን ተስተካክሎ ወደ ጤንነት መተን ትክክለኛ እግዚአብሔር የፈጠረው የሰው ባህሪ ሊኖረን የሚችለው በክርስቶስ ቁስል ስንፈወስ ነው። ለዚህ ነው ቲቶ ምዕራፍ ሁለት ቁጥር አራት ላይ መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። በቀራኒው መስቀል ላይ ጌታ ኢየሱስ ነፍሱን የሰጠው እንደዚህ እንድንሆን ነው። እግዚአብሔር ይመስገን። ታዲያ ምን ማድረግ ይጠበቅብናል? አንደኛ ጴጥሮስ ሁለት አራትን አላነበውም። ወደ ምን ምን ማድረግ ይጠበቅብናል ወደሚለው የመጨረሻ ክፍል እመጣለሁ። እንግዲህ አሁን ስለ ጌታ ስቃይ የጌታ የተሰቃየበትን ምክንያት ነው የተናገርኩት። እኛ ምን እንድንሆን ነው? ከበደል ነፃ እንድንወጣ ነው። ቀጥሎ ደግሞ ደህንነት እንድናገኝ ነው። ቀጥሎ ደግሞ የኃጢአታዊ በሽታ ውስጥ የወደቀችው ነፍሳችን በክርስቶስ ኢየሱስ ስቃይ እና ቁስል እንድትፈወስ ነው። ለእኛ ነው የተሰቃየው። ታዲያ ምን እናደርግ? ሁለት ነጥቦችን አስቀምጫለሁ። አንደኛ ይህን ያህል ከተሰቃየልን ጌታ ኢየሱስ ልንወደው ይገባናል። ከዙፋኑ ወርዶ፣ ከክብሩ ወርዶ፣ የሰውን ስጋ ለብሶ፣ እኛን ተክቶ ከተሰቃየ በእርግጥ ልንወደው ልንታዘዘው እሱን ልንከተለው፣ ልናመሰግነው ይገባናል። አሁን አንድ ምሳሌ ልንገራችሁ፣ እያጠቃለልኩ ነው። አሁን እናንተ እንበልና እኔ ልበል በእኔ ላይ ልውሰደው፣ ከጸጉሬ ጀምሮ እስከ ግሬ ድረስ የሆነ ቁስል በሽታ ማንም መድኃኒት የማያድነው በሽታ ቢኖርብኝና መዳን የምችለው አንድ የታወቀ ዶክተር ወይም የታወቀ ሰው ወይም አንድ ሰው የኔን ቁስል ለመውሰድ ፈቃደኛ ሆኖ መጥቶ በእኔ ቦታ የኔን ቁስል በሙሉ እሱ ላይ አስታክኬ እሱ ላይ ካስታከኩኝ እንደምድን ሆኖ ቢታወቅና ቢገኝ እና አንድ ሰው መጥቶ በምንም አይነት ምክንያት እኔ ወድሃለሁ ይህንን ነገር አደርግልሃለሁ ብሎ የኔን ቁስል ወስዶ እኔ ነፃ ሆኜ የሱ ቁስሌም ቢወስድ ምንድን ነው ላደርግ የሚገባኝ? ያንን ሰው ልወደው አይገባኝም? ላከብረው ለወደው የእኔ ነፃ ቆዳ የተገኘው በማን ምክንያት ነው? በሱ ምክንያት ነው። እኔ አሁን አምሮብኝ የምመላለሰው በሱ ምክንያት ነው እና ማድረግ የሚገባኝን ሁሉ ለሱ ለማድረግ ህይወቴን መስጠት ይገባኛል። እንዲሁ እንዲሁ ህይወቴን እንኳን ባልሰጥ ልወደው ይገባኛል። ያንን ሰው ላደንቀው ይገባኛል። ጌታ ኢየሱስ በአንቺ ምክንያት ከሞተ በእኔ ምክንያት ከሞተ በእኛ ምክንያት ያንን ስቃይ ከወሰደ የማይገባውን ሆኖ ከተገኘ እንዴት ልንወደው አይገባ ነው? ከመውደዳችን መካከል አንዳንድ ነገሮች መውደዳችንን የምንገልጥበት አንዱ መንገድ እዚህ ጋር የጻፍኩት ራሱ የተናገረው ቃል፣ ዮሐንስ ወንጌል 1421 ላይ ትዛዜ በሱ ዘንድ ያለችው የሚጠብቃትም የሚወደኝ እሱ ነው፣ የሚወደኝንም አባቴ ወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለ ብሎ ጌታ ተናገረ። ትዛዜ በሱ ዘንድ ያለችው የሚጠብቃት እንደ ሞት ኩለት አውቆ የሚከተለኝ የሚወደኝ ሰው ትእዛዜን የሚጠብቅ ነው እሱ ነው የሚወደኝ ብሎ ጌታ ተናግሯልና፣ ልንወደው ይገባል። እምነታችንን ደግሞ በሱ ላይ ልናደርግ ይገባል። ጌታ ኢየሱስ ክርስቶስ እኛ እንድንድን ከሆነ የተሰቃየው ለመዳናችን በእሱ ላይ መታመን ካለብን እምነታችንን በጌታ ላይ በማድረግ ንስሐ ገብተን እሱን በማመን እሱን በመመርኮዝ እሱን በመተማመን ከእግዚአብሔር ጋር ታርቀን የዘላለም ህይወት የተፈወሰ ነፍስ ይኖርልናል ማለት ነው። እግዚአብሔር ይርዳን። አስደናቂ ክፍል ነው። እንደገና እንደገና ብታነቡት ጌታ እንደሚባረካቸው አምናለሁ። እግዚአብሔር ይመስገን።